ይህ የአሜሪካ ድምጽ ነው። በ በ19 ፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ደግ ስዌ ከዋሽንግተን ዲሲ የሚተላለፍላቸው የአሜሪካ ድምጽ የዛሬ ማክሰኞ ዝግጅታችን ጀመረ። በጎንደር ከተማ በታጣቂዎች ታግታ የነበረች ሁለት ዓመት ሕፃን ግድያ በነዋሪዎች ዘንድ ውጣን ቀስቅሷል። ተገኝታለች ተብሎ ደስታ የተነገረኝ ሰምቼ በነበረ ቦስታት መሞቷን መቀበል የምናይችልበት ናያውቀው ሰው ሁሉ አዝኗል። ቀደም ሲል የሰማችኋቸው የሟች ህፃን አባት የአቶ ዘገየ ጎረቤት ነኝ ያሉና ለደህንነታቸው ሲሉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ ነው። ሙሉውን ዘገባ በአብይ ረስ ትሰሙታላችሁ። ማክሰኞ ነሐሴ 28 2016 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምናመሽታችኋል። የምሽቱ የአሜሪካ ድምጽ ዝግጅታችን ጀመረ። አስመዋየን እያስተናገድኳችሁ ምሽቱን ከእናንተ ጋር አምሻለሁ። የስቱዲዮ ቅንብሩን ብርሃን ኃይሉ ትመራናለች። የፕሮግራሙ ዋና ዘጋጅ አሉላ ከበደ ነው። የዕለቱን የምሽቱን ዋና ዋና ዜናዎች ጊዛ ደግሞ ኤደን እዚህ ጋር እኔ ጋር አብራነኛለች። በኋላ ላይ ዜናዎቹ ወደ እናንተ የምታደርስ ነው የሚሆነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጣይ የተካተላችሁ ከእኛ ጋር አብራችሁን ትታመሹ ጋብዛለሁኝ። አሁን ቀጥታ የምናልፈ ወደ ዓለም ዜናዎች ነው። ኤደን ትጠብቃችኋለች። አመሰግናለሁ አስማማው። አድማጮች በድጋሚ እንደምናምሽታችኋል። በኤርትራ ውስጥ የባንክ ሂሳቡን እንዳያንቀሳቀስ መታገዱ የአስመራ በረራውን ለማቋረጥ አንዱ ምክንያት መሆኑን የኢትዮጵያ አየር መንገድ ተናገረ። ኮንጎ ውስጥ ከወህኒ ቤት ለማምለጥ በተደረገ ሙከራ ላይ 129 ሰዎች መገደላቸው ተሰማ። እስራኤል ዜጎቿን በማገት ከተሳተፉት ታጣቂዎች መካከል አንዱን መግደሏን አስታወቀች። የሚሉትና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎችን ወደ እናንተ እናደርሳለን። የኢትዮጵያ አየር መንገድ በኤርትራ ሲቪል አቪሽን ባለስልጣን የባንክ ሂሳቡን እንዳያንቀሳቀስ በመታገዱ የአስመራ በረራውን ለማቋረጡ ምክንያትን መሆኑን አስታወቀ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ የኤርትራ ሲቪል አቪሽን ባለስልጣን ቀደም ብሎ ስላስተላለፈው የበረራ እገዳ ውሳኔና ቀጥሎ ስለመጣው የባንክ ሂሳብ እግድን በተመለከተ ለመወያየትም ሆነ ለማብራራት ፈቃደኛ አልሆነም ብሏል። በዚህ የተነሳም የአየር መንገዱ ከዛ ዛሬ ጀምሮ የአስመራ በረራውን ማቋረጡ ነው የገለጹት። ሰፋ ያለው የዚህ ዘገባ ዝርዝር በመጽሄት መሰናዷችን የሚቀርብ ይሆናል። የዩጋንዳ ተቃዋሚ መሪ ቦቢ ዋይን በጥይት መመታቱን ፓርቲው አስታወቀ። በዩጋንዳ ለበርካታ ዓመታት ስልጣን ላይ ያሉትን ፕሬዚዳንት ዩዌሪ ሙሴቨንን በመቃወም ቀዳሚ የሆነው የተቃዋሚ ፓርቲ መሪ ቦቢ ዋይን ዛሬ ማክሰኞ ዋና ከተማዋ ካምፓላ ሰሜናዊ ዳርቻ በደህንነት አባላት በተተኮሰ ጥይት እግሩን መመታቱን ፓርቲው አስታውቋል። ከፖፕ ሙዚቃ ወደ ፖለቲካ ፊቱን ያዞረውና በመድረክ ስሙ ቦቢ ዋይን የተባለው ሮበርት ኪያጉላኒ በጎርጎር ሳያኑ 2021 በዩጋንዳ በተደረገው ፕሬዝዳንታዊ ምርጫ ለአራት አስርት ዓመታት ሀገሪቱን የመሩትን ዩዌሪ ሙሴቬኒን በመከተል በሁለተኛነት ማጠናቀቁ የሚታወስ ነው። የደህንነት ሰራተኞች በፓርቲው ፕሬዝዳንት ላይ የግድያ ሙከራ አድርገዋል። ቦቢ ዋይን እግሩ ላይ በጥይት ተመቶ ከባድ ጉዳት ደርሶበታል፣ ሲል የብሔራዊ አንድነት ፓርቲ በኤክስ ማህበራዊ ድረገጹ ላይ አስመልክቷል። ፓርቲው ይህንን ይበል እንጂ ኤንቲቪ የተሰኘ የሀገር ውስጥ ገለልተኛ የቴሌቪዥን ጣቢያ ቦቢ ዋይን ፖሊስ ደጋፊዎችን ለመበተን አስለቃሽ ጭስ በመተኮሱ በተፈጠረው ግጭት መጎዳቱን ዘግቧል። የፖሊስ ቃል አቀባይ ፓትሪክ ኦኒያንጎ አስተያየታቸውን እንዲሰጡ በሮይተርስ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። አድማጮች፣ ይህን ዜና በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚገኘው ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ኮንጎ ውስጥ ከወህኒ ቤት ለማምለጥ በተደረገ ሙከራ ላይ 129 ሰዎች መገደላቸው ተሰማ። ኮንጎ ዴሞክራቲክ ሪፐብሊክ ውስጥ እስረኞች ከወህኒ ቤት ለማምለጥ ሲሞክሩ 129 ሰዎች መገደላቸው ነው የተገለጸው። የመንግስቱ ቃል አቀባይ በኤክስ ማህበራዊ ገጻቸው ላይ እንዳስታወቁት የጸጥታ ኃይሎች ትናንት ሰኞ ማለዳ በዋና ከተማዋ ኪንሻሳ ከሚገኘው ከትልቁ ወህኒ ቤት እስረኞች ሰብረው ሊያመልጡ ሲሉ ከባድ ተኩስ ተነስቷል። የጸጥታ ኃይሎች የ የውህኒ ቤቱን አካባቢም አጥረው ይዘዋል። ከውህኒ ቤት የወጡ ምስሎች ሀያ አራት ሊያመልጡ የሞከሩ እስረኞች እጅግ በተጨናነቀው የማካላ ማዕከላዊ እስር ቤት ትላንት ሰኞ ሊያመልጡ ሲሞክሩ በጥይት ተመትተው መገደላቸውን አመልክቷል። በኮንጎ ትልቁ የሆነውና አንድ ሺ አምስት መቶ ሰዎችን መያዝ የሚችለው የማካላ ወህኒ ቤት አብዛኞቹ ጉዳያቸው በክስ ሂደት ውስጥ ያለ አስራ ሁለት ሺ እስረኞችን መያዙን አምነስቲ ኢንተርናሽናል አስታውቃል። ከእስር ቤቱ በተመሳሳይ ከዚህ ቀደም በጎርጎሮሳውያን ሁለት ሺ አስራ ሰባት በአንድ የሃይማኖት ቡድን በተፈጸመ ጥቃት ብዙዎች ማምለጣቸው የሚታወስ ነው። እስራኤል ዜጎቿን በማገት ከተሳተፉት ታጣቂዎች ውስጥ አንዱን መግደሏን አስታወቀች። የእስራኤል ወታደራዊ ኃይል በጎርጎሮሳውያኑ ጥቅምት ሰባት እስራኤላዊው በእስራኤላውያን ጠለፋ ወቅት አባታቸው በቦምብ ጥቃት የተገደለባቸው ሁለት ቁስለኛ ህጻናት ፊት የለስላሳ መጠጥ ሲጠጣ በቪዲዮ ምስሉ በሰፊው የታየው የሀማስ ታጣቂን መግደሉን ዛሬ ማክሰኞ አስታውቋል። የእስራኤል መከላከያ ኃይል ታጣቂውን በጥቅምት ወር በተፈጸመው ጥቃት በመብረሪያ አማካኝነት ወደ ኔቲቭ ሀሳራ ማህበረሰብ ዘልቆ የገባው አህመድ ፎዚ ዋዲያ መሆኑን መለየቱንም ተናግሯል። ዋዲያ ቅዳሜ ዕለት በጋዛ ከተማ በደረሰው የአየር ጥቃት ከተገደሉት ስምንት ታጣቂዎች መካከል አንዱ መሆኑን የእስራኤል ጦር ጨምሮ ገልጿል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ዛሬ ማክሰኞ ዕለት ከብሪታንያ የጦር መሳሪያን ይዘን ሚሆን ወይም ሳንይዝ ከሀማስ ጋር የሚደረገውን ጦርነት እንደምናሸንፍ አስታውቋል ሲል ጽህፈት ቤቱ አስታውቋል። የእንግሊዝ መንግስት በጋዛ አጠቃቀሙ ስላሳሰበው የጦር መሳሪያውን ወደ እስራኤል መልአክ ማቆሙንም ገልጿል። በመጨረሻም በሰሜናዊት ፈረንሳይ አስራ ሁለት ፍልሰተኞች በጀልባ አደጋ ሞቱ። ፍልሰተኞችን ጭና እንግሊሽ ቻናል በሚባለው የአትላንቲክ ውቅያኖስ መተላለፊያ በኩል ከእንግሊዝ ወደ እንግሊዝ በማቋረጥ ላይ የነበረች ጀልባ ተሰባብራ አስራ ሁለቱ አሰቃቂ ሁኔታ መሞታቸውን የአካባቢው ባለስልጣናት ተናግረዋል። አብዛኞቹ ስደተኞች የህይወት አድን መንሳፈፊያ እንዳልነበራቸውና አደጋውን በዚህ ዓመት በስፍራው ከተከሰቱት በሙሉ አስከፊ መሆኑን የአካባቢው አንድ ባለስልጣን ተናግረዋል። ተጎጂዎችን ለማከም የመጀመሪያ እርዳታ መስጫ ጣቢያ በተዘጋጀለት የአሳ ማጥመጃ ወደብ አቅራቢያ የሚገኘው ለፖርቴል ከተማ ከንቲባ ጀልባዋ በሚያሳዝን ሁኔታ ለሁለት ተፈራርሳ ነበር ብለዋል። ከንቲባው መጀመሪያ ላይ አስራ ሶስት ሰዎች በአደጋው ሞተዋል ቢሉም በመግለጫቸው ላይ ግን የሟቾቹ አሀዝ አስራ ሁለት ብቻ መሆኑን ተናግረዋል የባህር ዳርቻውን የሚቆጣጠረው የፈረንሳይ የባህር የባህር ክፍል ቃል አቀባይ ከአራት ሰዓታት በላይ በፈጀው የነፍስ አድን ዘመቻ በአጠቃላይ ስልሳ አምስት ሰዎችን ከውሃ ውስጥ ማውጣት መቻላቸውን ገልጿል። አስራ ሁለት ያህሉ ህይወታቸው አልፎ መገኘቱንም በሐኪም መረጋገጡን የተገለጸው። አድማጮች ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ወደ ቀሪ መሰናዶዎች እንድትመለሱ ጋብዛለሁ። አድማጮቻችን ቀደም ሲል ከዓለም የተሰባሰቡ ዋና ዋና ዜናዎች ነበሩ። ወደ እናንተ የደረሱ ለዜናዎቹ የደን ቀረሙን በጣም አመሰግናለውኝ። እየተከታተላችሁ የምትገኙት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘው የዛሬ ማክሰኞ ነሐሴ 28 2016 ዓ ም የምሽቱ ዝግጅታችን ነው። የምሽቱ የወብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት፣ አስማማየ ነው፣ በመስተንግዶ ብርሃን አይሉ፣ በስቱዲዮ ቅንብር እንዲሁም ዋና አዘጋጁ አሉላ ከበደን በምሽቱ አብራናችሁነን አሁን ቀጥታ የምናልፈው ወደ ምሽቱ አበየ ደስ ይሆናል። በጎንደር ከተማ ባለፈው አርብ አልታወቁ ሰዎች ታግታ ከተወሰደች በኋላ ግማሽ ሚሊዮን ብር ተጠይቆባት የነበረችው የሁለት ዓመት ሕፃን በትላንትና እለት መገደሏ ከተሰማ ወዲህ በከተማው ነዋሪዎች ዘንድ ቁጣ ንቀስቅሷል። አጋቾቹ ሕፃኗን የገደሏት ወላጆቿ በድርድር እንዲከፍሉ የተጠየቁትን 300 ሺህ ብር ከተቀበሉ በኋላ ነው። በዚህ የተነሳ በሺዎች የሚቆጠሩ የከተማ ነዋሪዎች ጎዳና ላይ በመውጣት ቁጣቸውን አሰምተዋል። የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ዛሬ ለአሜሪካ ድምፅ እንደተናገሩት በአማራና በኦሮሚያ ክልሎች በተደጋጋሚ እገታ በሚፈጸምባቸው አካባቢዎች እገታን ለመከላከል የሚያስችል መንግስት የመንግስት ጥበቃና ቁጥጥር ስራዎችን ከማከናወን በተጨማሪ የታጋቾችን ደህንነት በጠበቀ መልኩ የማስለቀቅ ስራዎች እንዲሰራም አሳስበዋል። በአሜሪካ ድምፅ ዘጋቢው ለተዘጋጀው ዘገባ እንግዶ ወልድ ያቀርበዋል። የሟች ሕፃን አባት የቅርብ ጓደኛ መሆናቸውን የገለጹልንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ በጎንደር ከተማ ደብረ ብርሃን ስላሴ ተብሎ በምትጠራው አካባቢ ባለፈው አርብ ናሴ 24 2016 ዓ ም ባልታወቁ ሰዎች ታግታ የተወሰደችውን የሁለት ዓመት ከአንድ ወር የሆነችውን ሕፃን ኖላዊት ዘገየን አሟሟት ለአሜሪካ ድምፅ እንዲህ አስረድተዋል። አርብ ዕለት ሶስት ሰዓት አካባቢ ነው። አያቷ ነበረች። የግቢ ባለቤቶችም አሉ ያወጡት ነው የመሰላቸው እነሱ። ከሰላሳ ደቂቃ በኋላ መጥፋቷ የታወቀው መጀመሪያ ማለት ነው። እኛ በቃ ጨንቆን ምንም ወሬ ምናምን የለም። መጨረሻ ላይ ወረቀት ከበር ላይ ጣሉ። አይ እንደ አትደንግጡ በቃ ልጅቱ ከኛ ጋር ነው ያለች ምናምን ብለው እንትን አሉ። ነገ አራት ሰዓት እንደውላለን ምናምን አሉ። ያ ወረቀት በበተኑት ማለት ነው። ደወሉ። አባቷ ጋር ምናምን ተደራደሩ አምስት መቶ ሺህ ብር አሏቸው። እኔ አምስት መቶ ሺህ ብር መክፈል አልችልም፣ ተቀጣሪ ሹፌር ነኝ አቅም የለኝም ሲል ለምን ምናምን ታመጣለህ ምናምን አሉ። ስታየት አድርጉልኛ ሶስት መቶ ሺህ ብር ምናምን ተነጋብ እዛ መለመን ጀመር ነ እየዞር ነው በየቦታው እንደውላለን አራት ሰዓት ያሉት አልደወሉም። ማታ ላይ ነው የደወሉ ነገሩን አዘጋጅተው ጣኗ እንሰጣለን አሉ። ከዛ ድሩ ተዘጋጀ ተቀጣጠሩ። በጌ ምድር የሚባላለ ዛ ትምህርት ቤት እዛ አካባቢ የሆነ ጫቃለ ድር ይዘው የሄዱ ዛ የሚቀበሉ ጣኗ የሆነ ቦታ ጥላታለን ተባለ። ድሩን ከከፈሉ በኋላ ፒያሳ ስትደርሱ ደውሉልን አሉ። ድሩን ከተቀበሉ በኋላ ፒያሳ ሲደርሱ ደወሉላቸው። ጣኗ ከቤቱ ጀርባ ነው ያለች ተባለ። ሄዱ ተወረበሉ ተባለ። ሩየሮጥነስን ሄድ ጣኗ ተጠቅልላ ከጀርባ ላይ ተገኘች። ቦታ ስላ መንብላ ማለት ነው ተሳት ምናምን አቃጥለዋታል። አይኗ ሁላ ራሱን ትሙላ በጣም ስራ ነው። እዛ ወሰድ ትንሽ ትንፋሽ ነበራት። ሆስፒታል ወሰና ና አንተቻለም እዛ ገርምሽ ነገር እኮ ምንድነ የወላቸው ሰው ምንድነ ያበዛቸው? እዛ አካባቢ መኪና የምታበዙ በር ላይ ምናምን ይሄ ሰውን ለማትሸኙ ምናምን የተባለ እኮ ይደወለታል። እንደዛ ሲባል ራሱ ገጠር የመጣ ሰው ነበረ። እነዛ ነው መኪና ምናምን ጓደኞቹ ምናምን አይደረደሩ ነበር። እነዛ ነው ላስነሳ ናቸው። እና አጋቾቹ እዛ አካባቢ ነው ይመስለኛ አብሮ ይከታተሉናል ሁሉ ዛንግቶ ሆን ያወጣ በጣም ዘነስ ማንም ሰው ሁሉ ስሜት ነው። በጣም ከባድ ነው የነበረ። ሌላው የሟች ህፃን አባት የአቶ ዘገየ ጎረቤት ነኝ ያሉ እና ለደህንነታቸው ሲሉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ እንደተናገሩት የሕፃኗን ህልፈት እንደተሰማ የከተማው ሰው ቁጣውን ለመግለጽ አደባባይ መውጣቱን ይናገራሉ።

እንደዳል ብለን አናስብም። እና ይሄ ሁሉም እንደ ቀባር ነው። ሌላው እንዲሁ ስማቸውን በሚስጥር እንድንዝ የጠየቁን አንድ የከተማው ነዋሪ፣ በከተማው ከጊዜ ወደ ጊዜ እየተስፋፋ የመጣው የሰዎች እገታና አፈና ባለሀብቱ ከተማውን ጥሎ እንዲሰደድ እዳው ደግሞ የሚወደውን ልጁንና ቤተሰቡን እንዲያጣ እያደረገው ይገኛል ብለዋል። እየተያዘ ይሄን ያህል ክፈል እየተባለ ያው አብዛኛው ሰው ከተማውን ሁሉ ለቆ ወጥቶ ያለበት ነው። ጎንደር በነገራችን ላይ ወደ መትራ በዳነት እየተቀየራለ። ከዚያ ባሻገር የበቀደም ከአንድ ከሶስት ቀን በፊት የእናትና ልጅ ሞት በጣም የሚያሳዝን ነበር። ያልተጠበቀ ነው። በአጠቃላይ ከተማ በውጥረት ውስጥ ነው ያለው ማለት ይቻላል። በጣም ግራ የሚያጋባ ነው። ምንም ዋስትና የሌለበት በጣም አስቸጋሪ ሁኔታ ነው ያለው ጎንደር ወሰነ ሀብትና አቅም አለኝ ብሎ የሚለው ሰው ከተማውን ለቆ ይሄዳል። ያው ከዚህ አለመኖሩ እየታየ ነው ያለ ቤቶች ተዘጋግተው፣ ቅድም እንዳልኩት ወደ ባድማነት ተቀይረዋል። ይሄ ረዥም ጊዜ አስቆጠረ ነው፣ በወራት የሚቆጠር ነው። እንግዲህ ሰው መፍለስ ከጀመረ ሁለት ወር ሶስት ወር በላይ የሆነ ነው ያለ ና በዚህ ጊዜ ውስጥ ይሄደ የት ነው ይሄድ ነው ያለ ነው። ከተማዋስ ምንድን ነው አቅጣጫዋ? የሄደ ያለበት እና እና እንግስት ያለ ህዝብ ሊኖር አይችልም። እንግዲህ አሁን ከተማው ያለው ያው አካል ለቆ መኖር የማይችለው ከዚሁ የሚኖረው ነው እየኖረ ያለ ያን ደግሞ እንግዲህ በእንደዚህ አይነት በየለቱ አሁን ትናንትና ህፃን የሄደች ህፃን ተገደለች፣ የሚባል እናቷ ፀጉር የምትሰራ አባቴ ሾፌር እንደሆነ ያለ ሁኔታ በጣም አስቸጋሪ ነው። ምክንያቱም ለማንም ማቤት እንደሚባል ለማንም እንደሚጠየቅ ህዝቡ ተቸግሮ ያለበት ነው። እንግዲህ ያለችው ቀዳዳ ቢያንስ ትናንት ሁለት ቀን ባልሞላ ጊዜ ሲከሰት ያንን ስሜቱን ለመግለጽ መውጣት ወንጀል ቤት ላይ እንደሆነ አይታየኝም። ለ በዚሁ ከተማው ዙሪያ እና በዚህ በአካባቢ ያለ ሰው ነው እንግዲህ አጋች ሊሆን የሚችለው ፣ ግን አጋቹን ለማወቅ ማያት ይጠይቃል። ሲያዙ እኮ ነው፣ ቢያዙ የመጀመሪያው ቢታወቅ፣ እስከ መጨረሻ ድረስ ስራቸውን መድረስ ይቻላል። በዚህ መሰረት ህግ ማስከበር ይቻላል። እኔ ይታወቁ አይታወቁ እራሱ በጣም ግራ የሚያጋባ ነገር። በጉዳዩ ዙሪያ የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ተጨማሪ መረጃ ማግኘት አልቻልንም። ይሁን እንጂ የከተማ አስተዳደሩ ምክር ቤት ትላንት ባካሄደው አስቸኳይ ጉባኤ ላይ ባቀረቡት ሪፖርት በአፈና ወንጀል የተጠረጠሩ 31 ሰዎች በቁጥጥር ስር መዋላቸውን ማምሻውን የገለጹ ሲሆን ኃላፊነታቸውን በአግባቡ ያልተወጡና በወንጀል ድርጊት ተጠርጥረዋል ያሏቸው 14 የጸጥታ ኃይሎችም ከኃላፊነታቸው መነሳታቸውን ገልጸዋል። ይህ በእንዲህ እንዳለ የጎንደር ከተማ አስተዳደር የፀጥታ ምክር ቤት ዛሬ ከሰዓት በኋላ ባወጣው መግለጫ በእገታ በግድያና ና በዘረፋ ወንጀል የተጠረጠሩ 49 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። የተቃውሞ ድምፅ ለማሰማት ጎዳና ላይ ከወጡት ሰዎች መካከል ከመንግስት የፀጥታ ኃይሎች በተተኮሰ ጥይት ጉዳት እንደደረሰባቸው የአይንማኞች ማኞች የገለጹ ሲሆን ተጨማሪ መረጃ ለማግኘት ወደ ጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ኃላፊ ዶክተር መኳንንትን ለማግኘት የእጅ ስልካቸው ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት የጉዳቱን መጠን ማካተት አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ነሐሴ 28 2016 ዓ ም በአማራና በኦሮሚያ ክልል ተባብሶ የቀጠለውን የሰዎች እገታን አስመልክቶ ያወጣውን ሪፖርት መነሻ በማድረግ የአሜሪካ ድምፅ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰልን አነጋግረዋል። በተለይ በሁለቱ ክልሎች በአማራ እና በኦሮሚያ ሲፈጸሙ የነበሩትን እገታዎች ተመልክተን በተከታታይነት ስላላቸው እነዚህን ግጭቶች ሰላማዊ መንገድ ማስቆም የሚቻልበትን ሁኔታ ላይ ትኩረት ሰጥቶ መስራት ነው። ሁለተኛው ደግሞ መንግስት በራሱ ጸጥታ አካላት አባላት ብቻ የሚፈጸሙትን ሳይሆን በተጨማሪ ደግሞ በታጣቂ ቡድኖች እና በአንዳንድ ጊዜም በሦስተኛ ወገኖች የሚፈጸሙ ወቀታዎችን መከላከል የሚቻልበት ሁኔታ ላይ ስራዎች ላይ መስራት እንዲሁም ደግሞ አጥፊዎችን ይዞ ተጠያቂ ማድረግ እና ተጎጂዎችን የፍትህ እንዲያገኙ ማድረግ የመሳሰሉ ስራዎችን ትኩረት ሰጥቶ እንዲሰራ ማድረግ ነው። ግን ከመንግስትም በተጨማሪ ደግሞ የታጠቁ ኃይሎችም እራሱ እንደዚህ አይነት ድርጊቶች ወንጀል በመሆናቸው በዓለም አቀፍ የሰብአዊነት ህጎችን የሚያስጠይቁ በመሆናቸው እንደዚህ አይነት ድርጊቶች እንዲታቀቡ ማሳሰቢያ እና ጥሪ ነው ያደረግ ነው። በጎንደር ከተማ ነሐሴ 22 2016 ዓ ም በአጋቾች ስለተገደሉ እናትና ልጅ እንዲሁም ነሐሴ 27 2016 ዓ ም የሁለት ዓመት ሕፃን ግድያን በተመለከተ ኮሚሽኑ መረጃ እንደደረሰውም ገልጸዋል። መረጃ ደርሶናል። ግን ያው የኛ ግኝቶች ምንመራ ካደረግን በኋላ ስለሆነ የሚወጣው እሱም በተ በመሰረት አድርገን ያገኘነው ግኝት የለም ወይም ደግሞ ለፓብሊክ የምናወጣው ግኝት የለም። ወንደር ላይ ሰፋ ባለ ሁኔታ እየተፈጸመ ነው። በጣም ተደጋጋሚዎች ናቸው እና ተጠያቂነት ተጠያቂነትን ማስፈል በጣም ማረጋገጥ በጣም አስፈላጊ እንደሆነ በተለይ ደግሞ ተጎጂዎች ተጎጂዎች ብቻ ሳይሆን የተጎጂዎች ቤተሰቦችን ለበርካታ አይነት ጉዳት ስለሚዳረጉ እሱንም ታሳቢ ያደረገ የፍትህ የሚያገኝበትን ሁኔታ ማረጋገጥ አለበት ብለን ጥሪ ያደረግ ነው። የጎንደር ከተማ አስተዳደር ምክር ቤት ትላንት ባካሄደው አስቸኳይ ጉባኤ ላይ በቀረበው የፖሊስ ሪፖርት በዘንድሮ ዓመት ብቻ 64 የእገታ ወንጀሎች መፈጸማቸውን ፖሊስ በወንጀሉ ከተጠረጠሩት ውስጥ 16 የክስ መዝገቦችን አጣርቶ ለፍትህ አካላት ማስረከቡን እንዲሁም ሌሎች በእገታ ወንጀል የተጠረጠሩ ግለሰቦችንም በማፈላለግ ላይ መሆኑን አመልክተዋል። በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ እንግዶ ልነኝ ዋሽንግተን ዲሲ። አድማጮቻችን የምትከታተሉት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የአሜሪካ ድምፅ የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥለው ደግሞ የትንታኔ መጽሔት ወደ እናንተ ይደርሳል። የኢትዮጵያ አየር መንገድ በኤርትራ ሲቪል አቪዬሽን ባለስልጣን የባንክ ሂሳቡ እንዳይንቀሳቀስ በመታገዱ የአስመራ በረራውን ማቋረጡን አስታውቋል። የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለስልጣን ቀደም ብሎ ስላስተላለፈው የበረራ እገዳ ውሳኔና ቀጥሎ ስለመጣው የባንክ ሂሳብ እግድን በተመለከተ ለመወያየትም ሆነ ለማብራራት ፈቃደኛ አልሆነም ብለዋል። በዚህ የተነሳ አየር መንገዱ ከዛሬ ጀምሮ የአስመራ በረራውን ማቋረጡን ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል። የኢትዮጵያ አየር መንገድ የአስመራ በረራውን ከስድስት ዓመታት በኋላ ከዛሬ ነሐሴ 28 ቀን 2016 ዓ ም ጀምሮ ለማቋረጥ የወሰነበትን ምክንያት በተመለከተ ማብራሪያ ሰጥቷል። የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በዛሬ ዕለት ለጋዜጠኞች በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለሥልጣን ከአንድ ወር በፊት የሰጠውን የበረራ እግድ ትዕዛዝ ተከትሎ በሀገሪቱ ባንክ ያለው የአየር መንገዱ የባንክ ሂሳብ እንዲታገድ በመደረጉ በረራውን ለማቋረጥ መገደዱን ተናግረዋል። ጁላይ 25 አስመራ ጣቢያ ያለው የኢትዮጵያ አየር መንገድ ተወካይ ከሽያጭ የተሰበሰበ ገንዘብ ወስዶ ሊያስቀምጥ ሲል ማስቀመጥ አልከለከሉትም። ግን ባንኩ ገንዘብ ከዚህ ወደ ኢትዮጵያ እንዳትወስዱ ታግዳችኋል የሚል መረጃ ሰጡን። ከዚያ ጊዜ ጀምሮ ገንዘብ ማውጣት አልቻልም፣ ላለፈው አንድ ወር ያህል ይህንንም ጉዳይ የኤርትራ ሲቪል አቪዬሽን ባለስልጣን እንደገና እንዲያየው ደብዳቤ ጻፍ። ለዚህም ምላሽ አልተሰጠንም። እንደገና እስቲ ያስቡበታል ብለን በራራችንን ቀጠል። ያለፈው ቅዳሜ ኦገስት 31 የጣቢያችን ኃላፊ ከሽያጭ የተገኘ ገንዘብ ለማስገባት ሲሄድ ባንኩ ከዚህ በኋላ ሂሳባችሁ ሙሉ በሙሉ ብሎክ ተደርጓል፣ ለአገር ውስጥ ክፍያም መጠቀም አትችሉም፣ ማስገባት ብቻ ትችላላችሁ የሚል ከባንኩ ተነገረው በደብዳቤ ማሳወቁን። እንግዲህ የሰራተኛ ደሞዝ እንከፍላለን፣ እዚያው ብዙ አገልግሎቶች አሉ የሚከፈሉ። ገንዘብ ከቲኬት እየሸበሸ እየሰበሰብን አካውንታችን ውስጥ አስቀምጠን ቢያንስ እዚያ ላለው አውሮፕላኖቹ ሲበሩ ለምናገኘው አገልግሎት መክፈል ካልቻል በረራ መቀጠል አንችልም ማለት ነው። በዚህ ሁኔታ በረራውን ከዛሬ ጀምሮ ለማቆም ተገደናል። ዋና ሥራ አስፈጻሚው አቶ መስፍን ጣሰው በመግለጫቸው የኤርትራ ሲቪል አቪዬሽን ባለሥልጣን በአየር መንገዱ አገልግሎት ላይ ለመጀመሪያ ጊዜ ቅሬታ ያሰማው ባለፈው መጋቢት ወር ላይ እንደነበረና ቅሬታውም ከሻንጣ መጥፋትና መዘግየት ጋር የተያያዘ እንደነበረ አመልክተው የቀረበውን ቅሬታ በመስማት አየር መንገዱ ሻንጣ ለዘገየባቸው ተጓዦች ካሳ ለመክፈል ዝርዝሩ እንዲሰጠው መጠየቁን ተናግረዋል። ሆኖም ባለሥልጣናቱ ይህን ሳያደርጉ ቀርተዋል ሲሉ ተችተዋል። አያይዞም ከዚያ በኋላ አንድም የሻንጣ መዘግየት ችግር እንዳያጋጥም ለማድረግ አየር መንገዱ ባደረገው ጥረት ባለሥልጣናቱ ደስተኞች ነበሩ ብለዋል። በዚህ ተነሳስተው ወደ አስመራ የምናደርገውን የበረራ ቁጥር እንድናሳድግ በጠየቁ አጭር ጊዜ ውስጥ ዓለም አቀፍ ሕግን በጣሰ ሁኔታ በድንገት የአስመራ በረራችንን እንድናቋርጥ ወሰኑ ሲሉ የኤርትራ ሲቪል አቪዬሽንን የወቀሱት አቶ መስፍን ለእገዳ ትዕዛዙም ማብራሪያ አልተሰጠም ብለዋል። ለምን እንደታገደ በምን ምክንያት እንደሆነ አይገልጽም። ያ ደብዳቤ ደረሰን። ወዲያው አከታትለን ምንድነው የሆነው ምክንያቱንም አልነገራችሁንም ብለን በስልክ ለመጠየቅ ሞከርን። በስልክ ልናገኛቸው አልቻልንም። ቀጠሮ እንዲያዝልን ደብዳቤ ከዚያ ጊዜ ጀምሮ እስካሁን ድረስ በእኔ ደረጃ ሶስት ጊዜ ልከናል። አንድም ምላሽ አልሰጡንም። እንግዲህ የሲቪል አቬሽን ባለስልጣን ስለሆኑ በኢትዮጵያ ሲቪል አቪሽን ባለስልጣን በኩል ዓለም አቀፍ አሰራርን ተከትሎ ይህ ነገር መፍትሄ እንዲያገኝ ብለን እንዲጠየቁልንም ጠየቅ የኢትዮጵያ ሲቪል አቪሽን ባለስልጣን ተደጋጋሚ በስልክም በደብዳቤም ጠየቀ። ምንም ምላሽ ሊያገኝ አልቻለም። የኢትዮጵያ አየር መንገድ በኤርትራ የናቅፋና የዶላር የባንክ ሂሳብ እንደነበረው ያወሱት ዋና ስራ አስፈጻሚው፣ በእግዱ ምክንያት ግን ገንዘባችንን ማስወጣት አልቻልንም ወደፊት ለማስወጣት በልዩ ልዩ መንገዶች እንጥራለን ሲሉ ገልጸዋል። እንዴት ነው የምታስቡት ከዚህ በኋላ ገንዘቡን ለማውጣት የሚለው? እኛ ሁሉንም መንገድ እንከተላለን። አንደኛ ገንዘቡ እንዲለቀቅልን በዲፕሎማቲክ ቻናል መጠየቃችን አይቀርም። እንግዲህ ለእኛ ካልለቀቁልን ጉዳዩ የሁለቱ ሀገሮች ጉዳይ ይሆናል። በዚያ ደረጃ መፍትሄ ያገኛል ብለን ነው የምናስበው። ለኢትዮጵያ መንግስት አንዱ ሲቪል አቬሽን ባለስልጣን ነው። ሁለተኛው ለውጭ ጉዳይ ሚኒስቴር ሪፖርት አድርገናል። እነሱም በበኩላቸው ጥረት ሲያደርጉ የቆዩ ይመስለኛል። ዝርዝር ሁኔታውን መረጃው የለኝም። የኢትዮጵያ አየር መንገድ ወደ አስመራ ለመጓዝ ቀድመው ትኬት ለቆረጡ መንገደኞቹ ያለምንም ተጨማሪ ክፍያ በሌሎች አየር መንገዶች የሚጓጓዙበትን አማራጭ ማመቻቸቱን አስታውቆ ከፈለጉም ለትኬት የከፈሉትን ገንዘብ ሙሉ ተመላሽ የሚያደርግ መሆኑን ጠቁመዋል። በደንበኞቹ ላይ ለሚደርሰው መጉላላትም ይቅርታ ይጠይቃል ብለዋል። በሌላ በኩል የኤርትራ ሲቪል አቪየሽን ባለሥልጣን በበኩሉ ወደ አስመራ የሚደረጉ የኢትዮጵያ አየር መንገድ በረራዎች ከመጪው መስከረም 20 ቀን 2017 ዓ ም ጀምሮ እንዲቋረጡ መወሰኑን ከአንድ ወር በፊት አስታውቆ ነበር። ለበረራዎቹ መታገድም የኢትዮጵያ አየር መንገድ ተገቢነት የሌላቸው የንግድ ተግባራት በመከተሉ ነው ያለውን በምክንያትነት አቅርበዋል። በተጓዦች ላይ ምክንያታዊ ያልሆነ የበረራ ትኬት ዋጋ ይጨመራል፣ ስልታዊና የተደራጀ የሻንጣ ስርቆትም ይፈጸማል ሲልም አየር መንገዱን ወንጅሏል። ተደጋጋሚ የበረራዎችና የሻንጣዎች መዘግየት እንደሚስተዋልም በማሳሰቢያው ጨምሮ አመልክተዋል። እነዚህን ለውሳኔው በመነሻነት የጠቀሰው የኤርትራ ሲቪል አቪዬሽን ባለሥልጣን አየር መንገዱ ለእነዚህ ችግሮች ካሳ አልሰጠም ሲልም ተችተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ቀጣዩ የትንታኔ መጽሔታችን ደግሞ የማረቆ ልዩ ወረዳና የመስቃን ቤተ ጉራጌ ግጭቶች ሳቢያ የሰላማዊ ሰዎች ግድያ መቀጠሉን ይመለከታል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን የምስራቅ መሰቃን ወረዳና የማረቆ ልዩ ወረዳ መካከል ባለው ግጭት ካለፈው አርብ እስከ እሁድ በነበረው ጊዜ ውስጥ አስራ ሁለት ሰዎች መገደላቸውን ቤተሰቦቻቸውና ነዋሪዎቹ አስታውቀዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር አቶ እንዳሻው ጣሰው በአካባቢዎቹ ስላለው የጸጥታ ችግሮችና ሰላማዊ ሰዎች ጥቃት የወረዳዎቹ አመራሮች እጅ እንዳለበት ጠቅሰው የተጠረጠሩትም እየታሰሩ መሆናቸውን አረጋግጠዋል። የአካባቢው ነዋሪዎች በበኩላቸው የአገር መከላከያ ሰራዊት ወደ አካባቢ መግባቱን ጠቁመው በወንጀል የተጠረጠሩ ባለስልጣናትና የጦር መሳሪያዎች መያዙንም ለቪኦኤ ገልጸዋል። የአዋሳው ዘጋቢያችን ዮናታን ዘብዲዎስ በዚህ ጉዳይ ላይ ተጨማሪ ያለው አቶ ከድር ለሀሮ የተባሉ የማረቆ ልዩ ወረዳ ነዋሪ ባለፈው ሳምንት ነሐሴ 26 ቀን 2016 ዓ ምት ከሁለቱም ወገንም ተገደሉ ከተባሉ 12 ሰዎች ውስጥ ሰባቱም የቤተሰቡ አባላት መሆናቸውን ተናግሯል። አቶ ከድር በመንግሥት ዝምታ ንጹሐን እያለቁ ናቸው ሲሉ ማማረዋል። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳም የኢንስኖ ከተማ ነዋሪ አቶ ሙድስር ሰላሀ በበኩላቸው አራት ዘመዶቻቸውና አንድ ጎረቤታቸው ሌሊት ከአስር ሰዓት በኋላም በጦር መሣሪያ እንደተገደሉ ገልጿል። በሁለቱም አዋሳኝ አካባቢዎችና ቀበሌዎች የሚፈጸሙም የሰብአዊ ግድያዎችን መንግስት እንዲያስቆም የጠየቁት ደግሞ የምስራቅ ምስቃን ወረዳ ነዋሪው አቶ ሻረፋ ደልቾ ናቸው። መገዳደል በምንም መስፈርት ችግሩን አይፈታም የሚሉት አቶ ሻረፋም ሁነኛ መፍትሄው የይገባኛል ጥያቄ የሚቀርባቸው ቀበሌ ነዋሪዎች እንዲወስኑም መፍቀድና ውሳኔ ህዝብ ማካሄድ ነው ብለዋል። ቪኦኤ ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ እንዲሁም ከክልሉ ፖሊስ ኮሚሽን ተጨማሪ መረጃና ማረጋገጫ ለማግኘት ያደረገው ተደጋጋሚ ሙከራ ስልካቸውን ስለማያነሱ አልተሳካም። ይሁን እንጂ የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃላቸው በማረቆ ልዩ ወረዳና በምስራቅ መስቃን ወረዳ ቀውስ የተጠረጠሩ 88 ሰዎችን ማሳሰራቸውን ተናግሮ ነበር። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንዳሻጣ ሰው ሰሞኑን በማረቆ ልዩ ወረዳና በምስራቅ መስቃን ጥቃት ወይም ግድያም የወረዳዎቹ አመራሮች እጅ እንዳለባቸው ጠቅሰው የተጠረጠሩትም የታሰሩ መሆናቸውን ተናግረዋል። ነዋሪዎቹ የአገር መከላከያ ሰራዊት ግጭቱም ወዳሉባቸው ስፍራዎች መግባታቸውን ተናግረው በወንጀሉ የተጠረጠሩ ግለሰቦች እንዲሁም እጃቸው እንዳለበት የተጠረጠሩ ባለስልጣናት በቁጥጥር ስር ያዋላቸው መሆናቸውና የጦር መሳሪያዎችም መያዛቸውንም ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን እንዳቀጠለ ነው፣ የትንታኔ መጽሄታችን። አሁን ደግሞ ወደ አሜሪካ ይመልሰንና የአሜሪካን ምርጫ ወደ ተመለከተው ዘገባ እናልፋለን። የምርጫ ታማኝነትን በተመለከተ ያለው ጥርጣሬ ውጥረት እንዳያባብስ አስግቷል። በአሜሪካ የሚገኙ ሁለቱም ዋና ፓርቲዎች የምርጫ ታማኝነትን በተመለከተ የሚያሳስቧቸው ጉዳዮች እንዳሉ በመግለጽ ላይ ናቸው። የምዝገባ የድምፅ መስጠት፣ የድምጽ ቆጠራ፣ ቆጠራውን ማረጋገጥ፣ እንዲሁም ችግር ቢከሰት መፍትሄ መሻትን የመሰሉ ጉዳዮች በተገቢ መንገድ መካሄዳቸውን በተመለከተ የሚያሳስቧቸው ጉዳዮች አሉ። የቪኦኤ ስቲቭ ሀርማን ከካፒቶል የላከው ዘገባ አለ። እንግዶ ወልዴ እንደሚከተለው ያቀርበዋል። ሪፐብሊካኖቹ ሰዎች ወደ ድምፅ መስጫ ጣቢያዎች እንዳይመጡ እንቅፋት ይሆናሉ፣ የምርጫ ውጤቶች ተጣርተው እንዳይረጋገጡም ያሴራሉ ሲሉ ዲሞክራቶቹ ይከሳሉ። ሪፐብሊካኖቹ በበኩላቸው የዲሞክራቲክ ፓርቲ ወኪሎች በምርጫው ቀን መሳተፍ የማይችሉ ሰዎች ቀድመው የላኩትን ድምፅ ለመቀየር ይሞክራሉ፣ የድምፅ መስጫ ማሽኖችን ይነካካሉ፣ ድምፅ መስጠት የማይችሉ ሰዎችንም እንዲመዘገቡ እያደርጋሉ ሲሉ ክስ ያሰማሉ። የሪፐብሊካኑ እጩ የቀድሞው ፕሬዚደንት ዶናልድ ትራምፕ በተሸነፉበትና ባለፈው 2020 የተከናወነውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል ክስ ቀርቦባቸዋል። የተጭበረበረ ምርጫ ነው፣ የተሰረቀ ምርጫ ነው። የዲሞክራቲክ ፓርቲ ውጭ የሆኑት የወቅቱ የአገሪቱ ምክትል ፕሬዚደንት ካማላ ሄሪስ በምርጫው ላይ መተማመን እንዳይኖር በማድረግ ላይ ናቸው ሲሉ ትራምፕን ይወነጅላሉ። በበኩላቸው መሠረታዊ የሆኑ የአሜሪካ መርሆችን እንደሚጠብቁም ይናገራሉ። ከሕግ የበላይነት እስከ ነፃና ፍትሐዊ ምርጫ ከዛም ሰላማዊ የስልጣን ሽግግር። ያለፈውን ፕሬዝደንታዊ ምርጫ ተከትሎ በጥር 6 ቀን 2021 ዓ ም የትራምፕ ደጋፊዎች በካፒቶል ላይ ጥቃት ማድረሳቸውን ከግምት በማስገባት የፌዴራል ህግ አስከባሪዎች ልምምድ እያደረጉ መሆኑ ታውቋል። ልምምዱና ዝግጅቱ የምርጫውን ተአማኒነት አጠናክሮ ይሆን? የ100 ዓመት ዕድሜ ያስቆጠረውን የሴት ድምፅ ሰጪዎች ሊግ የመሰሉ ተቋማት ጥያቄው አዎንታዊ መልስ እንዳለው ተስፋ ያደርጋሉ። ሴሊና ስቲዋርት የሊጉ ዋና ስራ አስፈጻሚ ናቸው። የሚሆነውን ማየት ያለብን ይመስለኛል። የምርጫው ውጤት ምን እንደሚሆን፣ ሰዎች ስለ ውጤቱ ምን እንደሚሰማቸው፣ የተቃውሞ ሰልፍ ይኖር እንደው፣ ተቃውሞው መስመሩን አልፎ ወደ ህውከት ይቀየር እንደው፣ ቆይተን የምናየው ነው። ተስፋዬ ወደ ህውከት እንዳይቀየር ነው። እስከ አሁን እንደታየው የምርጫ ሂደቱና ስርዓቱ በተገቢው እየሄደ መሆኑን የሚናገሩት የፌዴራሉ የምርጫ እገዛ ኮሚሽን ሊቀመንበር ቤን ሆቭላንድ ናቸው። በርካታ ቅድመ ምርጫዎች አድርገናል። በዚህ ዓመት ያደረግነው ፕሬዚደንታዊና የግዛት ቅድመ ምርጫዎችን ጨምሮ የምርጫ አስፈጻሚዎች በርካታ ልምምድ አድርገዋል። ወደ ዋናው ምርጫ ለመግባት በጥሩ ሁኔታ ላይ ያለን ይመስለኛል። በኢሊኖይ ግዛት በሚገኘው ቻምፒየን አውራጃ በ2020 በተደረገው ምርጫ በአካባቢው ያሉ የሪፐብሊካን ፓርቲ ወኪሎች የአውራጃው ምርጫ አስፈጻሚ የሆኑት አረን አማውንስ በፖስታ የተላኩ ድምፆችን እንዳይቆጥሩ ዳኛው እንዲከለከሉ ጥያቄ አቅርበው ነበር። ዳኛው ጥያቄውን ውድቅ በማድረግ ቆጠራውን እንደቀጠለ አረን አማውንስ ይናገራሉ። ዳኛው ጥያቄውን ውድቅ አደረጉ። እናም ድምፁን መቁጠር ቻልኩ። በእርግጥ ልክ በሀገሪቱ ሌሎች ቦታዎች እንዳደረጉት ሞክረው ነበር። አረን አሞስ እንደሚሉት ዛቻ፣ ማሸማቀቅና ክስ በርካታ የምርጫ አስፈጻሚዎች ስራቸውን እንዲተዉ አድርጓል። ስራውን ጎድቷል። ዲሞክራሲን ለመጠበቅ ከፊት ረድፍ የተሰለፉ የምርጫ ሰራተኞች እገዛ ካላገኙ በስራቸው መተማመን እንዳይኖራቸው ያደርጋል። እጩዎችን፣ የፓርቲ ባለስልጣናትን፣ እና ህዝቡን ምርጫው በስራ ላይ ያለ እንዲታዘቡ ማድረግ አስፈላጊ መሆኑን የሚናገሩት ደግሞ በመዙሪ ሴንት ሉዊስ አውራጃ የምርጫ ኃላፊ የሆኑት ኤሪክ ፍሬይ ናቸው። በፖስታ የተላኩ ድምፆችን መክፈት፣ በሰንጠረዥ መዘርዘር፣ የምርጫ መሳሪያዎችን መሞከር፣ ድምፅን በእጅ መቁጠር፣ እነዚህ ሁሉ ህዝብ ሊታዘባቸው የሚችሉ ክንውኖች ናቸው። ድምፅ ለመስጠት የተመዘገቡ መራጮች የዜግነት ማስረጃ እንዲያቀርቡ የሚያዝ ሕግ እንዲወጣ በሕግ አውጪው ምክር ቤት የሚገኙ የሪፐብሊካን አባላት ይሻሉ። በካፒቶል የሚገኙ ዲሞክራቶች በበኩላቸው በስራ ላይ ያለው ሕግ ዜጋ ያልሆኑ ሰዎች ድምፅ እንዳይሰጡ የሚያደርግ መሆኑን አስታውሰው ከፍተኛ ቁጥር ያላቸው ሕገ ወጥ ስደተኞች ድምፅ ስለመስጠታቸው ማስረጃ የለም ሲሉ ይከራከራሉ። ስቲቭ ሄርማን ለላከው ዘገባ እንግዶ ሌነኝ፣ ዋሽንግተን ዲሲ አሁን ደግሞ ናይጄሪያን ወደ ተመለከተው ዘገባ እናልፋለን። በናይጄሪያ የተከሰተው የኑሮ ውድነት ምክንያት ባለፈው ወር ከተቀሰቀሰው ጸረ መንግስት ተቃውሞ ጋር በተያያዘ አስር ሰዎች በአገር ክህደት ወንጀል ተከሰው ትላንት ሰኞ ፍርድ ቤት ቀርበዋል። ተከሳሾቹ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊጠብቃቸው ይችላል። አምኒስቲ ኢንተርናሽናል ያወገዘውን የክስ ጉዳይ አስመልክቶ ቲሞቲ ኦቢዙ ከአቡጃ ተከታዩን ዘገባ ልኳል። ደረጀ ደስታ እንደሚከተለው ያቀርበዋል ትላንት ሰኞ በአቡጃ በሚገኘው የፌዴራል ፍርድ ቤት ችሎት የቀረቡ አስር ሰዎች የተከሰሱት በሀገር ክህደትና ወታደሩን ለመግደል በማሴር ነው። ዋስትና ይገባቸው እንደሁ ለማየት ጉዳያቸውን ለአውሮፓ አቆጣጠር ለመስከረም 11 ተቀጥረዋል። ተቃዋሚዎቹ በተከሰሱበት ክስ ጥፋተኛ አይደለንም ሲሉ ተከራክረዋል። በናሴ ወር መጀመሪያ ላይ በናይጄሪያ በሺዎች የሚቆጠሩ ተቃዋሚዎች የፕሬዝደንት ቦላቲኒፉን መንግስትና ፖሊሲዎችን አውግዘዋል። ቦላቲኒፉ ባለፈው ዓመት ስልጣን እንደያዙ ውድ የሆነውን የነዳጅ ድጎማ ሰረዙ። ብዙም ሳይቆዩ የናይጄሪያን ብሔራዊ ገንዘብ ናያራ የምንዛሬ ዋጋ ቀነሱ። ይህን ተከትሎ ተቃውሞ ተነሳ። ባለስልጣናቱ ኢኮኖሚያዊ ችግሮችን ለመፍታት ቃል ቢገቡም ተቃዋሚዎች ግን ህዝባዊ አመጽ አነሳስተዋል፣ የመንግስት ህንፃዎችን አቃጥለዋል ሲሉ በመወንጀል ከሰሱ። ውንጀላዊ የሰብአዊ መብት ተሟጋች ድርጅትን አምነስቲ ኢንተርናሽናልን ቁጣ ቀስቅሰዋል። ኢሳ ሳኑሲ በናይጄሪያ የአምነስቲ ኢንተርናሽናል ዳይሬክተር ናቸው። እነሱ እያደረጉ ያሉት በሙስናና በመልካም አስተዳደር እጦት የተነሳ አገሪቱ እየተመራችበት ያለችበት ሁኔታ ያስቆጣቸውን ብርቱና ጽኑ ሰዎችን በአካልና በስነ ልቦና የማዳከም ጥረት ነው። ስለዚህ ችሎቱ የይስሙላ ነው። ሁሉንም ዓለም አቀፋዊ ፍትሐዊ የዳኝነት መስፈርቶችን አያሟላም። አምነስቲ ችሎቱ በናይጄሪያ የህግ የበላይነት ላይ የተሳለቀ የይስሙላና የፌስ ችሎት ነው ሲልም ክሱን አውግዘዋል። የሰብአዊ መብት ተሟጋች ድርጅቱ መንግስት ተቃዋሚዎችን ለማፈን እየሞከረ መሆኑን ገልጾ ተቃዋሚዎች እንዲፈቱና ክሱም በአስቸኳይ እንዲነሳ ጠይቋል። ባለፈው ወር በኑሮ ውድነት ምክንያት በሰላማዊ ሰልፍ ከታሰሩ በመቶዎች ከሚቆጠሩ ተቃዋሚዎች መካከል አስር ተከሳሾች ይገኙበታል። ናይጄሪያ በትውልድ ውስጥ እጅግ የከፋውን በተባለው የኢኮኖሚ ቀውስ ውስጥ ነች። በነሐሴ ወር መጀመሪያ ላይ አስር የቁጣ ቀን የሚል ስያሜ የተሰጠው አገር አቀፍ ተቃውሞ የናይጄሪያ ከተሞችን አናውጧል። ሰልፈኞቹ የተሻለ አስተዳደር እንዲሰፍንና የተቋረጠው የነዳጅ ድጎማን ጨምሮ የመንግስት ማሻሻያ እንዲቀለበስ ጠይቀዋል። ሰላማዊው ሰልፉ ላይ በሰሜን ናይጄሪያ የሚገኙ ተቃዋሚዎች የሩሲያ ባንዲራን በማውለብለብ ፕሬዝደንት ቭላዲሚር ፑቲን እንዲረዷቸው ጩኸት ሲያሰሙ ታይተዋል። ተቃውሞው በጸጥታ ኃይሎች ከባድ እርምጃ የተወሰደበት ሲሆን አምነስቲ ኢንተርናሽናልም 13 ሰዎች መሞታቸውን አስታውቋል። የአምነስቲው ኢሳ ሳኑሲ የናይጄሪያ ባለስልጣናት እነዚህን ግድያዎች ለማጣራት ትኩረት ማድረግ አለባቸው ብለዋል። ሳኑሲ አክለውም የናይጄሪያ ባለስልጣናት በእስር ላይ የሚገኙ ተቃዋሚዎች ከቤተሰቦቻቸው እንዳይገናኙና የህግ እኩልና እንዳያገኙ እየከለከሉ መሆናቸውን ይገልጻሉ። እነዚህ ሰዎች ተገቢው የህግ እኩልና ወይም እርዳታ እንዲያገኙ አልተፈቀደላቸውም። ክህደት በናይጄሪያ ህግ መሰረት የሞት ቅጣትን ያስከትላል። ስለዚህ ይህ የሚጠቀሙበት ዘዴ ነው። ይህንን አሻሚ ህግ በመጠቀም የሰዎችን ልብ ማንጠልጠል ወደ ፍርድ ቤት ይወስዳሉ። ስለዚህ የናይጄሪያን የፍትህ ስርዓት አላግባብ በመጠቀም የተቃዋሚዎችን ስለንቦና ለመስበር እና ሰዎችን ለማፈን የሚደረገውን ጥረት እናወግዛለን። ስለ አምነስቲ ኢንተርናሽናል መግለጫ መንግስት የሰጠው ምላሽ የለም። ነገር ግን ቀደም ባሉ ጊዜያት እንደተናገረው ለብሔራዊ ደህንነት ሲባል እየሰራ ሆኖ ብለዋል። የተቃውሞ ሰልፈኞቹ የህግ አማካሪ ዳጂ ኢዲያንጁ የጠበቆች ቡድን እንዲፈቱ እየሰራ ነው ይላሉ። በተቃዋሚዎች ላይ የቀረበው ክስ ሙሉ በሙሉ ተቀባይነት የለውም፣ ምክንያቱም የመሰብሰብ ነፃነትን ለመወንጀል የተደረገ ሙከራ ነው። ይህንን ወንጀል ማድረግ ተቃውሞ ያስነሳል። እኔ በጉዳዩ ዙሪያ ከቆሙት ጠበቆች አንዱ ነኝ። ስለዚህ ጉዳዩ ከመታየቱ በፊት አስተያየት መስጠት አልፈ ትላንት ሰኞ የናይጄሪያ ፖሊስ የናይጄሪያን መንግስት ለመጣል አሲረዋል በሚል የብሪታንያው ዜጋ አንድሪው ዋይን እንደሚፈለግ አስታውቋል። አሶሲየትድ ፕሬዝ እንደዘገበው የብሪታንያ ከፍተኛ ኮሚሽነር ስለ ጉዳዩ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሀገሪቱን ለማተራመስ ከውጭ ሀገር ገንዘብ ሲቀበሉ የተጠረጠሩ ዘጠኝ ሰዎች በቁጥጥር ስር መዋላቸውንም ፖሊስ ገልጸዋል። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭታችን ነው። አድማጮቻችን፣ ቀደም ሲል የምሽቱ ዝግጅታችን የመጀመሪያው ምዕራፍ ወደ እናንተ ደረሰ። አሁን ደግሞ ወደ ሁለተኛው ምዕራፍ እንሸጋግራለን። የሁለተኛው ምዕራፍ የመጀመሪያ ቅንበራችንም ኢትዮጵያ ፍላጎቷን ለማሟላት ቢያንስ አስር ወደቦች ያስፈልጓታል ማለታቸውን የጅቡቲ የውጭ ጉዳይ ሚኒስትር ማለታቸው የተመለከተ ቅንብር ወደ እናንተ እናደርሳለን። በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለመፍታት ጅቡቲ ከኢትዮጵያ ድንበር በመቶ ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብ ኢትዮጵያ እንደተጠቀምበት ማቅረቧን የጅቡቲ የውጭ ጉዳይ ሚኒስትር ማህመድ አሊ የሱፍ ለአሜሪካ ድምፅ ተናግረዋል። ሆኖም ይህ አማራጭ ኢትዮጵያ የባህር ኃይል ለመገንባት ያላትን ፍላጎት እንደማያካትት ሚኒስትሩ አመልክተዋል። ጅቡቲ ያቀረበችውን አዲስ እቅድ በተመለከተ የአፍሪካ ቀንድ አገልግሎት ባልደረባ ሃሩን ማሩፍ ያጠናቀረውን ዘገባ ስመኝሽ ቆይ እንደሚከተለው ታቀርበዋለች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ም ወደብ አልባ ከሆነችበት ጊዜ አንስቶ የባህር በር ለማግኘት የሚደረገው ውይይት ዋና አገራዊ ጉዳይ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመጡ በኋላም ጉዳዩ ትልቅ ትኩረት እንዲያገኝ አድርገዋል። ከሶማሊያ ተገንጥላ ራስ ገዝ አስተዳደር ከሆነችው ሶማሌላንድ ጋር የወደብ ስምምነት ማድረጋቸውም በሞቃዲሾና በአዲስ አበባ መካከል ለተፈጠረው ውጥረት መንስኤ ሆኗል። ኢትዮጵያ ወደ ውጭ የምትልካቸው ዕቃዎች ዋና መሸጋገሪያ የሆነችው ጅቡቲ ታዲያ ውጥረቱን ለማርገብ የሚረዳ ተጨማሪ ወደብ ለኢትዮጵያ በአማራጭ አቅርባለች። ጅቡቲ እንደምትለው ኢትዮጵያ እያደገ ያለውን ፍላጎቷን ለማሟላት እስከ አስር የሚደርሱ ተጨማሪ ወደቦች ያስፈልጓታል። ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ ከሁለት ወራት በኋላ በሶማሊያ ፕሬዚዳንት ሞሐመድ አብዱላሂ ፎርማጆ በቀረበላቸው ግብዣ መሰረት እንደ አውሮፓያን አቆጣጠር በሰኔ 16 2018 ዓ ም ወደ ሞቃዲሾ ተጉዘው ነበር። በውይይታቸው ማጠቃለያ ላይ ሁለቱ መሪዎች ባወጡት የጋራ አቋም መግለጫ ላይም ለሁለቱም ሀገራት ሉዓላዊነት፣ የግዛት አንድነት፣ የፖለቲካ ነጻነት እና አብሮነት ያላቸውን ክብር ገልጸዋል። በዚሁ የጋራ መግለጫ በሁለቱ ሀገራት መካከል በአራት ቁልፍ የባህር ወደቦች ላይ በጋራ መዋለንዋይ ለማፍሰስ እና ሶማሊያንና ኢትዮጵያን የሚያገናኙ ዋና ዋና የመንገድ አውታሮችና አገናኝ መስመሮች ለመገንባት መሪዎቹ ተስማምተው ነበር። ስምምነቱ በየትኛዎቹ አራት ወደቦች ላይ በጋራ መዋለንዋይ እንደሚያፈሱ በግልጽ ባያስቀምጥም፣ መሪዎቹ ወደቦችንና አውራ ጎዳናዎችን በማልማት ሁሉንም የንግድና የኢኮኖሚ ገደቦች ለማስወገድ ተስማምተዋል። ኢትዮጵያ በወቅቱ ዓለም አቀፍ እውቅና በሌላት ራስ ገዟ ሶማሌላንድ ወደብ ትጠቀም የነበረ ሲሆን የተባበሩት አረብ ኤምሬትሱ ዲፒ ወርልድ ወደቡን በገነባበት ወቅት ኢትዮጵያ 19 ከመቶ ድርሻ ነበራት። በተጨማሪም ኢትዮጵያ 51 ከመቶ የወደብ ባለቤትነት እንዳላት ከግምት ውስጥ አስገብታ የነበረ ሲሆን የሶማሌላንድ ድርሻ 30 ከመቶ ነበር። የሶማሊያ ፌዴራል መንግስት ይህን የሶስትዮሽ ስምምነት ህጋዊ ተቀባይነት የሌለው ነው ቢልም ስምምነቱ በዋናነት የልማት ፕሮጀክት በመሆኑ በቀጥታ የተቃውሞ ዘመቻ አላካሄደም። ሆኖም እንደ አውሮፓውያን አቆጣጠር በ2022 ኢትዮጵያ ግልጽ ባልሆነ መንገድ የነበራትን የ19 ከመቶ ድርሻ አጣች። ጠቅላይ ሚኒስትር አብይ አህመድ የወደብ አቅርቦት ለኢትዮጵያ ወሳኝ መሆኑን አጠንክረው መግለጻቸውን ቀጠሉ። ባለፈው ዓመት በፓርላማ ቀርበው ባደረጉት ንግግርም ይህን ብለው ነበር። ይህ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይቲንክ የባህር ኃይል ስንገነባ አልነበሩም መስለኝ ሰዎች ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ለአጀንዳ የለንም። ባህር እንፈልጋለን። ግልጽ እኮ አጀንዳው ያን ዩቱብ ያልነበረው ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ሕግ ግን የማያወላዳ ምርጫ እንፈልጋለን። ከዚህ በኋላ ነው እንደ አውሮፓያን አቆጣጠር በጥር አንድ 2024 ዓ.ም የተፈረመው ስምምነት የመጣው። ጠቅላይ ሚኒስትር አብይ አህመድ እና የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዲ በተፈራረሙት የመግባቢያ ሰነድ ኢትዮጵያ ሀያ ኪሎ ሜትር እርዝማኔ ያለው የባህር በር እንደምታገኝና በምትኩ ኢትዮጵያ ሶማሌላንድን እንደ ሀገር እውቅና እንደምትሰጣት ማስታወቃቸውን የሶማሌላንድ ባለስልጣናት አስታወቁ። የሶማሊያ ባለስልጣናት ተዋክለው የጋራ መግባቢያ ሰነዱ የኢትዮጵያ አስር ከመቶ እቃዎች በበርበራ በኩል መግባት እንዳለባቸው እንደሚያስቀምጥ ተናግረዋል። ይህንን የመግባቢያ ሰነድ በጥብቅ የተቃወመው የሶማሊያ ፌዴራል መንግስት ሉዓላዊነቴን የሚጥስ ነው በማለት ውድቅ አድርጎታል። ጉዳዩም በሶማሊያና በኢትዮጵያ መካከል ዲፕሎማሲያዊ ውጥረት ፈጥሯል። ሁለቱን አገራት ለማሸማገል በቱርክና በኬንያ የተደረገው ሁለት ዙር ውይይት በመክሸፉም ጅቡቲ ውጥረቱን ለማርገብ ከኢትዮጵያ ድንበር በመቶ ኪሎ ሜትር ርቀት ላይ የምትገኘውን ታጁራ ወደብ አቅርባለች። ኢትዮጵያ ይህንን የጅቡቲን ጥያቄ ትቀበል እንደሆን እስካሁን ግልጽ ባይሆንም የስምምነት አማራጩን ይፋ ያደረጉት የጅቡቲ የውጭ ጉዳይ ሚኒስትር አሊ ዩሱፍ ከኢትዮጵያ መሪዎች ያገኙት ምላሽ አዎንታዊ ነው ብለዋል። ዊ ኖው ዲስ ዊል ቢ ቨሪ ሄልፕፉል ቱ ኢትዮጵያ ይሄ ለኢትዮጵያ በጣም የሚጠቅም ነገር መሆኑን እናውቃለን። ከ አንድ መቶ ሚሊዮን በላይ ሸማቾች ያሏት ትልቅ አገር እንደመሆኗ ኢትዮጵያ ከሶስትና አራት በላይ ወደቦች ያስፈልጓታል። ኢትዮጵያ አሁን ያላትን የገበያ ፍላጎት ለማሟላት አስር ወደቦች ያስፈልጓታል። ስለዚህ እነዚህን ፍላጎቶች እንረዳለን። የሚጠበቀውን ለማድረግም እንሞክራለን። ዩሱፍ ኢትዮጵያ የባህር ኃይል ጦር ሰፈር መገንባት እንደማትችል የገለጹ ሲሆን፣ ሆኖም ጅቡቲ ኢትዮጵያ ከአንድ በላይ ወደብ እንዲኖራት ለመርዳት እንደምትፈልግ ተናግረዋል። ኢትዮጵያ ከአንድ በላይ መተላለፊያ እንዲኖራት በማገዝ የተፈጠረውን ውጥረት በማርገብና ሁሉም እንዲረጋጋ በማድረግ በዋናው ቁም ነገር ላይ ማተኮር ያለብን ይመስለኛል። እንደ ጅቡቲ የሚኖረን ሚና ያ ነው። ላለፉት ዓመታት ስናደርግ የነበረውም ይህንን ነው። አሁንም በእነዚህ መረዎች ላይ መስራታችንን እንቀጥላለን። የውጭ ጉዳይ ሚኒስትሩ ዩሱፍ አክለው ጅቡቲ በሶማሊያና ና በኢትዮጵያ መካከል የነበረው መልካም ግንኙነት ወደ ነበረበት እንዲመለስ እንደምትፈልግም አመልክተዋል። የጅቡቲ ና የኢትዮጵያ ወታደሮች በአፍሪካ ሕብረት የሽግግር ተልእኮ ወይም አትሚስ ውስጥ አገልግለዋል። ይህ ቡድን ተልእኮውን በታህሳስ መጨረሻ ላይ የሚያጠቃልል ሲሆን የአፍሪካ ሕብረት የሶማሊያ ድጋፍና ማረጋጋት የተሰኘ አዲስ ተልእኮ ይተካል። ሶማሊያ ኢትዮጵያን ከአዲሱ ተልእኮ ማግለል የምትፈልግ ሲሆን ግብጽና ጅቡቲ ግን እንዲሳተፉ ጋብዛለች። ባህሩን ማሩፍ ለተጠናከረው ዘገባ ስመኝሽ፣ የቆየ ዋሽንግተን ዲሲ። አድማጆቻችን ቀደም ሲል የኢትዮጵያና ሶማሊያ ሰሞናዊ ሁኔታን የተመለከተውን ቅንበራችን ወደ እናንተ አደረስን። አሁን ደግሞ ሳምንታዊ ንግድና ምጣኔ ሀብት ዘገባቸው ወደ እናንተ የምናደርስበት ነው። አዲስ ተጨማሪ ሽያጭ ግብር በማህበረሰቡ ላይ ምን አይነት ጫና ያሳድር ይሆን የሚል ርሳለን። የገንዘብ ሚኒስቴር ባለፉት 22 ዓመታት ከተጨማሪ እሴት የሽያጭ ግብር ነጻ ተደረገው ቆይቷል ባላቸው የኤሌክትሪክ የውሃ አቅርቦትና የትራንስፖርት ዘርፍ ላይ የተጨማሪ እሴት ግብር ተግባራዊ ማድረግ እንደሚጀምር ነሐሴ 23 ቀን 2016 ዓ ም በይፋዊ ማኅበራዊ ትስስር ገጹ ባወጣው የጽሑፍ መግለጫ አስታውቋል። ይህ ተግባራዊ የሚደረገው ተጨማሪ የእሴት ታክስ ቋሚና አነስተኛ ገቢ ያለው ማህበረሰብ ላይ ጫና የሚፈጥር ነው ሲሉ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያና የኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ይናገራሉ። ይህን የተመለከተው ዘገባችን እንደሚከተለው ወደ እናንተ ይደርሳል። የገንዘብ ሚኒስቴር በአዲሱ የተጨማሪ ሴት ታክስ አዋጅ በውሃ በኤሌክትሪክና በትራንስፖርት አቅርቦት ላይ ስለሚከፈል የተጨማሪ ሴት ታክስ በተመለከተ መግለጫ ወጥቷል። በዚህም ባለፉት 22 ዓመታት ከተጨማሪ ሴት ታክስ ነጻ ተደርገው ቆይተዋል ባላቸው የኤሌክትሪክና የውሃ አቅርቦት ላይ ተጨማሪ ሴት ታክስ ተግባራዊ ማድረግ እንደሚጀምር አስታውቋል። አነስተኛ ገቢ ያላቸው የህብረተሰብ ክፍሎች በመኖሪያ ቤታቸው የሚጠቀሙት አማካይ ወራዊ የውሃና ኤሌክትሪክ ፍጆታ ከታክሱ ነፃ እንደሚደረግ የገለጸው ሚኒስቴሩ ይህም በቅርብ በሚወጣ መመሪያ እንደሚወሰን አስታውቋል። በተመሳሳይ በትራንስፖርት ዘርፍም ባለ ሶስት እግር ተሽከርካሪን ጨምሮ የብዛን ትራንስፖርት አገልግሎት ከሚሰጡት ውጭ ያሉት አሽከርካሪውን ጨምሮ ከስምንት ሰው በታች የመጫን አቅም ያላቸውን ተሽከርካሪዎች በመጠቀም የሚሰጥ የትራንስፖርት አገልግሎት የተጨማሪ እሴት ታክስ እንዲከፈልበት ማድረጉን አስታውቋል። የዚህን ውሳኔ አንድምታ ምታ በተመለከተ ያነጋገርናቸው የምጣኔ ሀብት ባለሙያና የኢንቨስትመንት አማካሪው አቶ ያሬዳ ይልመስቀል ሀሳባቸውን የተጨማሪ ሴት ታክስ ምንነትን በማብራራት ይጀምራሉ ሴት ታክስ ማለት ባት እንደማለት አሁን ኢትዮጵያ ውስጥ ይሄ ሴት ታክስ የማይከፈልባቸው አሁን ዳቦ ምግብ ወተት እንደዚህ መሳሰሉት ነገሮች ማለ ፍጆታ የሆኑ ነገሮች ልብስ ስትገዛ ትከፍላለህ የመኪና ስፔርፓ ስትገዛ ትከፍላለ መኪና ስትገዛ ትከፍላለህ በሁሉ ነገሮች ላይ አለ ይሄ ነገር በዚህ ጉዳይ ላይ አልነበረም ስለዚህ እያንዳንዱ ሰው አሁን በትራንስፖርት ሲሄድ መቶ ብር የሚከፍል ከሆነ መቶ አስራ አምስት ብር ይሆናል ማለት ነው ያቺ አስራ አምስቷ ብር ለመንግስት ቀጥታ የምትተላለፍ ደረሰኝ ላይ የምትቆርጥ ማለት ነው። የእሴት ታክስ መጥፎነቱ ተገልጋዩ ላይ ነው የሚያልፈው። በቤተሰብ ደረጃ ያለውን የመብራትም፣ የውሃ አጠቃቀም ትራንስፖርት የሚሰጡት ላይ ይህንን የሴት ታክስ መንግስት አይጥልም፣ ከዛ በበለጠ ያሉት የሚጠቀሙት ማህበረሰቦች ላይ ነው ይህን የሚያደርገው፣ የሚል ሀሳብ ነው ገንዘብ ሚኒስቴር ባወጣው መግለጫ ላይ ያለው። ምናልባት ከመግለጫ አንጻር አነስተኛ ገቢ ያለው ማህበረሰብ ነጻ የሚያደርግ አይደለም። እሱ እንግዲህ ምን መሰለህ፣ አሁን ውጭ ሀገር እንዳየኸው በየአመቱ ካለው ከዋጋ ግሽበት ጋር ከፍ እያለ ይሄዳል፣ የመጨረሻው ቁጥር ማለት ነው። አሁን እኛ ሀገር ስድስት መቶ ብር ደሞዝ ከሚያገኝ ሰው በታች ከሆነ ነው ቀረጥ የማይከፍለው። አሁን ወደ አንድ ሺህ ብር ከፍ ብሏል። ግን አሁን ባለ ሁኔታ ይሄ እንግዲህ በአጼ ሥላሴ ጊዜ በምናምን የነበረ ስድስት መቶ ብር በጣም ብዙ ብር ነው። ያን ግራጆች ደሞዝ አምስት ብር ነው በኛ ስንመረቅ። አሁን ባለው ደሞዝ ግን ይሄኛው ስላልተገፋፋ ወደ ላይ እኔ እርግጠኛ ነኝ። የኤሌክትሪኩም ላይ እንደዚሁ ነው የሚሆነው። በዛን ጊዜ የተሰጠችው እንግዲህ ኪሎዋት መጠቀም የሚባለው በቤተሰብ የሚባለው ቁጥር ከፍ ካላለ አሁን ባለው ዘመን ብዙ ነገር በሚጠቀምበት ቤት ውስጥ ትንሹ የሚባለው ፍጆታ ስንት ነው? እሱን ቢነግሩት ከዚህ በላይ ፍጆታ ነው። አሁን አየህ፣ በደፈናው ነው። አሻሽሎት ከሆነ መልካም ነው። ግን ያ ካልሆነ በጣም ጥቂት ሰው ነው። በገጠር እንግዲህ በመብራት ብቻ የሚተዳደር ሰው ካልሆነ በስተቀር ከተሜው ያመልጣል ብዬ አላስብም። ስለዚህ ይሄ እንግዲህ ከፍ ተደርጎ አስተካክለው ይሄንን ህግ ሲያወጡ ከዚህ በላይ የሚለውን አሁን የአንድ ቤተሰብ ትንሹ መገልገያ ይሄ ኪሎዋት ነው በወር ብለው አስተካክሎት ከዛ ጋር ካስኬዱት። ያለበለዚያ ግን ያው ድሃው አልተጎዳም የሚለውን ክርክር ለማንሳት ነው እንጂ በእውነተኛነት አይመስለኝም። መብራት በውሃና በትራንስፖርት ላይ ይሄ መጣሉ ማህበረሰቡ ላይ የሚያመጣው ቀጥታ ጫና ምንድ ነው? ኑሮ ውድነት ነው። አሁን እንግዲህ እንደምናየው ዞሮ ዞሮ ለመጨረሻ ተገልጋዩ ቀረጥ ነው ይሄ ነገር አሁን ቢዝነሶች ድርጅቶች አይሉም አንድ ሰው ጨርቅ ሲያገዛ ወይም ከውጭ ሲያስመጣ እንደ ጫማ ቢያስመጣ እዛ ለመንግስት ባት ይከፍላል። ከዛ ለሰውየ ሲሸጥለት የዛን ቀረጥ አስራ አምስት ፐርሰንት ይቆርጥና ልዩነቱ ካለ ብቻ ነው የሚከፍለው እንጂ ያለበለዚያ የእሱ ያወጣውን ገዛ ይመስላል። ስለዚህ መጨረሻው ሰውዬ ነው የዚህ ቀረጥ ተጎጂ የሚሆነው። እንግዲህ ደሃ የምትለው ማህበረሰብ የትኛው ነው የሚመገበው? ቤት ውስጥ የሚመገበው ሰው ነው። በምግብም ላይም ጣልከው በትራንስፖርት ላይም ጣልከው በምንም ተ ዋናው የሚጎዳው ደሞዝተኛ የሆነውን በቋሚ ደሞዝ ላይ ያለው ነው። እሱ እንግዲህ እሱን አሁን በአንደኛ በብርም ግሽበቱ ተጎድተዋል። ደሞዙ የመግዛት አቅም ወርዷል። ስ በአንድ ሳምንት ውስጥ እንግዲህ በሀምሳ በመቶ በመቶ የወረደው ሁለተኛ በዚሁ መጠን ደግሞ የሚገዛቸው እቃዎች ደግሞ በዶላር የታሰቡ ዋጋቸው ጨምረዋል። ስለዚህ በዚህ ላይ ደግሞ ታክስ ሲጨምርበት ተደምሮ እንግዲህ ያው ኑሮን ያባብሰዋል ማለት ነው። በሌላ በኩል ደግሞ መንግስት ደሞዝ እጨምራለሁ ለሰራተኛ ብሎ ነበር። እንግዲህ ያው ዝም ዝም እያለ ነው ወይም መቸኮል አልፈለገም። እና ይሄ እንግዲህ የምታውቀው ያው ያለበት የኢኮኖሚው ችግር ነው። አሁን ገንዘብ ሚኒስቴር ይፋ ያደረገው አዳዲስ የተጨማሪ እሴት ታክሶች የሚጣልባቸው የውሃና የመብራት እንዲሁም የትራንስፖርት ጉዳይ መምጣት መነሻ ምክንያቱ ምንድን ነው? የገቢ መሰብሰብ መጠኑን ለማሳደግ ከማለም የተነሳ ነው ብላ ያስባሉ። አለም አቀፉ ድርጅት የሚያስገድደው ነገር ይሄ ነው። አንደኛው ታክስህን ጨምር ነው። ታክስህን ጨምር ማለት ታክስ የማይደረጉ ነገሮችን ሁሉ ወደ ታክስ ውስጥ አስገባ ገቢህን ጨምር ነው ሁለተኛው ግን የእኛ ነገር ግን ዕዳ አለብን፣ ብድር ስላለብን ብድራችንን ብር ቀረጥ ሰብስበን ነው መንግስት የሚከፍሉ። ሌላ ቦታ የሚመጣ ነገር የለም። ምናልባት የምንሰበሰበው ቀረጥም ላይበቃው ይችላል። ለምሳሌ ኢትዮጵያ የዛሬ አምስት ዓመት ዩሮ ቦንድ ስትበደር አንድ ቢሊየን ዶላር ስትበደር ሀያ ሁለት ብር ነበር የአንድ ዶላር መለወጫ። ስለዚህ መንግስት የሚያደርግ የሚችል የነበረው ሀያ ሁለት ቢሊየን ብር ቀረጥ ሰብስቦ ሊከፍለው ይችል ነበር። አሁን ያው ዕዳ የአንድ ቢሊዮን ዶላር ዕዳ ስንት ሆነ? 115 ቢሊዮን ብር ሆኗል። በአምስት እጥፍ አድጓል ማለት ነው። ስለዚህ መንግስት የዛን ያህል ቀረጥ መክፈል መክፈል አለበት ማለት ነው። እያንዳንዱ ሰው ወይም የሚመጣው ድርጅት በአምስት እጥፍ ማደግ አለበት ማለት ይህም እንግዲህ እንዴት አድርጎ እንደሚቻል አይታወቅም። ይሄ ነው አሁን የመጣው እና የዕዳ ሰንስንትን ውስጥ ወጥመድ ውስጥ የተገባበት የሚባለው ምክንያት ይሄ ነው። የተጨማሪ እሴት ታክስ ሲጣል እንዲታሰብባቸው ይገባል የሚሏቸው ሀሳቦችን የመጨረሻ ጥያቄ አድርጌ ላንሳ። እንግዲህ የውል ሁለት ነገር ነው የቀረጥ ጉዳይ። አንደኛው ያለውን ድርጅት ጨምቀህ አራ መውሰድ ነው። ሁለተኛ አገሪቷን ለስራ መክፈት ነው። አዳዲስ ግብር ከፋይ እንዲፈጠርበት አዳዲስ ኢንቨስትመንት ማድረግ ከከፈትከው፣ ከዚሁ ካለው ላይ ያራገፍ ሳይሆን ከብዙ ድርጅቶች ይጨምርለታል እኛ ሀገር ካምፓኒ የተከፈተ ሲባል ነው እንጂ ተዘጋ ሲባል አይታወቅም። ስታስቲክሱም የለም፣ ቁጥሩም አያዝም። ምን ያህል ስራዎች በዘንድሮ ዓመት ተዘጉ ብለህ ካሰብክ በጣም ብዙ ነው የሚሆነው። ስለዚህ አሁን መንግስት ማድረግ ያለበት ነገር ካለ የመጀመሪያው ነገር ስራውን አገሪቱን መክፈት ነው። ይሄ ሲሆን ብዙ ትላልቅ ድርጅቶች ሊመጡ ይችላሉ። ብዙ ካምፓኒዎች ይመጣሉ፣ ብዙ ቀረጥ ይከፈላል። ይሆናል የሚል ነው ግምት ያለኝ እንጂ አሁን ባለ ሁኔታ የማንወጣው ጣጣ ነው ያለው እዳችን እየጨመረ ቀረጣችን እያደገ ቀረጡ ሲበዛ ስራ ለቆ አገር ለቆ የሚወጣው ስራ የሚያቆመውም እየበረከተ ነው የሚሄደው። አቶ ያሬድ ሀይለ መስቀል የኢንቨስትመንትና የምጣኔ ሀብት ባለሙያ፣ በዚህ ጉዳይ ላይ ለሰጡን ሀሳብ በአሜሪካ ድምፅ አድማጆች ስም ከልብ አመሰግናለሁ። አመሰግናለሁ። የምሽቱ የመጨረሻው ቅንብራችን ጤናን ይመለከታል። ስዊድን በመካከለኛውና በምስራቅ አፍሪካ ዙሪያ እየተሰራጨ ያለውን በቅድሞ አጠራሩ የዝንጀሮ ፈንጣጣ ኢምፖክስ ተላላፊ በሽታ በአገሯ ማግኘቷን በቅርቡ አስታውቃለች። ይህ የኢምፖክስ አደገኛ የተባለው ዝርያ ከአፍሪካ ውጭ ሲታይ ለመጀመሪያ ጊዜ ሲሆን ስዊድን በሽታው መገኘቱን ያስታወቀችው የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢምፖክስ ወረርሽኝ ወደ ሌሎች 12 ሀገራት መዛመቱን ተከትሎ ጉዳዩ አስቸኳይ የማህበረሰብ ጤና ስጋት መሆኑን ካወጀ አንድ ቀን በኋላ ነው። ስመኝ ሸቆይ በዚህ ጉዳይ ላይ ተከታዩን አዘጋጅታለች። በቀድሞ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኤምፖክስ በሽታ በአፍሪካ በከፍተኛ ሁኔታ እየተስፋፋ በመምጣቱ የዓለም ጤና ድርጅት ቫይረሱ ዓለም አቀፍ ድንበሮችን ተሻግሮ ሊስፋፋ ይችላል ሲል ረቡዕ ዕለት ጉዳዩ የማህበረሰብ ጤና ስጋት መሆኑን አውጇል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው በአህጉሩ ላይ የማህበረሰብ ጤና ስጋት መሆኑን ይፋ ያደረገው ማክሰኞ ዕለት ነበር። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ ውሳኔውን ያሳወቁት የተባበሩት መንግስታት ድርጅት የጤና ተቋም አስቸኳይ ስብሰባ ካካሄደ በኋላ ሲሆን እንደ ተሰጋው የስዊድን ባለሥልጣናት አደገኛ የተባለው የኤምፖክስ ዝርያ ቫይረስ ያለበት ሰው ማግኘታቸውን ሐሙስ ዕለት ይፋ አድርገዋል። የጤና ድርጅቱ እንዳለው በዚህ ዓመት ብቻ በአፍሪካ ከ14,000 በላይ ዜጎች በበሽታው የተያዙ ሲሆን 524 ሰዎች ሕይወታቸውን አጥተዋል። ከባለፈው ዓመት ጋር ሲነጻጸር ቁጥሩ የጨመረ መሆኑንም አመልክቷል። እስካሁን ከተመዘገበው የሞት ቁጥር ከ96 በመቶ በላይ የሚሆነው የተመዘገበው በኮንጎ ውስጥ ቢሆንም ሳይንቲስቶች አዲሱ የቫይረሱ ዝርያ በቀላሉ በሰዎች መካከል ሊተላለፍ ይችላል በሚል ስጋት ገብቷቸዋል። በዓለም ጤና ድርጅት የአፍሪካ ቀጠና ቢሮ ተጠባባቂ ድንገተኛ ክስተቶች ስራ አስኪያጅ ሳምቦ ላንድ ከአሜሪካ ድምፅ ጋር ባደረጉት ቆይታ እንዳስረዱት በሽታው ከየት እንደመጣና የመጀመሪያው ታማሚ ማን እንደነበር በግልጽ አይታወቅም። ኢምፖክስ እንደ ሌሎቹ ትኩረት የምናደርጋቸው ወረርሽኞች ምንጩን ልንለየው የምንችለው አይደለም። የዚህ ምክንያቱ ደግሞ በሽታው በተለይ በማዕከላዊና ምዕራብ አፍሪካ አካባቢ ለረዥም ጊዜ የቆየ በመሆኑ ነው። አንዳንድ ጊዜ ምናልባት በአንድ ወረርሽኝ ወቅት ከእንስሳት ማቆያ የተዛመተ ቫይረስ ሲኖር የመጀመሪያውን ታማሚ ልንለይ እንችላለን። ነገር ግን አሁን በዲሞክራቲክ ሪፐብሊክ በተከሰተው ወረርሽኝ ከሰው ወደ ሌላ ሰው እየተላለፈ ስላለው በሽታ ነው የምናወራው። ስለዚህ አሁን የሚያሳስበን በበሽታው ለተያዙ ሰዎች እንዴት ድጋፍ ማድረግ እንደምንችልና እንዴት እንደምንከላከለው ነው። ለመሆኑ ቀደም ሲል መንኪ ፖክስ ወይም የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው ኤምፖክስ ምን አይነት በሽታ ነው? እንዴትስ በቁጥጥር ስር ማዋል ይቻላል? የሚለውን ጥያቄ ለመመለስ አሶሺየትድ ፕሬስ ባወጣው ማብራሪያ በሽታው ለመጀመሪያ ጊዜ የታወቀው እንደ አውሮፓያን አቆጣጠር በ1958 ሳይንቲስቶች በዝንጀሮች ሰውነት ላይ ጠባሳ የሚተው ወረርሽኝ ባስተዋሉ ጊዜ መሆኑን አመልክቷል። እስከ ቅርብ ጊዜ ድረስም በበሽታው የተያዙት በመካከለኛውና በምዕራብ አፍሪካ ውስጥ በበሽታው ከተያዙ እንስሳት ጋር ንክኪ የነበራቸው ሰዎች እንደነበሩም ገልጿል። እንደ አውሮፓን አቆጣጠር በ2022 ለመጀመሪያ ጊዜ ቫይረሱ በጾታዊ ግንኙነት እንደሚሰራጭ የተረጋገጠ ሲሆን ከዚህ በፊት የኤምፖክስ በሽታ መኖሩ ባልታወቀባቸው ከሰባ በላይ ሀገሮች ውስጥ ወረርሽኙ መከሰቱን አሶሽየትድ ፕሬስ አመልክቷል። ኤምፖክስ እንደ ፈንጣጣ ከመሳሰሉ ቫይረሶች ቤተሰብ ውስጥ የሚመደብ ሲሆን ትኩሳት፣ ብርድ ብርድ ማለት እና የሰውነት ህመም የመሳሰሉ ምልክቶችን ያሳያል። በሽታው የተባባሰባቸው ሰዎች ደግሞ ፊታቸው፣ እጆቻቸው፣ ደረታቸው ደረታቸውና የመራቢያ አካላቸው ላይ ቁስለት ሊኖራቸው ይችላል። በአፍሪካ በበሽታው የተያዙ ሰዎች ቁጥር ድንገት በከፍተኛ ሁኔታ እየጨመረ መምጣቱ ከፍተኛ ስጋት ፈጥሯል። ባለፈው ሳምንት የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው ቢያንስ በ13 የአፍሪካ ሀገራት ውስጥ መገኘቱን አስታውቋል። ባለፈው ዓመት በተመሳሳይ ወቅት ከነበረው ሁኔታ ጋር ሲነጻጸርም በበሽታው የተያዙ ሰዎች ቁጥር በ160 ከመቶ፣ የሟቾቹ ቁጥር ደግሞ በ19 ከመቶ ጭማሪ አሳይቷል። የዓለም ጤና ድርጅት የማኅበረሰብ ጤና ስጋት መፍጠሩን ይፋ ያደረገውም በዚህ ምክንያት ነው። The declaration of a public health emergency of international concern that was made by Director General Tedros, uh, Director uh, the Tedros and... Adhanom <laughs> እያስተናግድኳችሁ አብራቸው አመሸው ታስማማየ ነው ነበርኩኝ። ስርጭቱ በስርጭቱን ከስቱዲዮ ማቀናበር ደግሞ ብራን አይሉ አብራን ነበረች። የፕሮግራሙ ዋና አዘጋጅ አውላ ከበደ ነበረ የቀደም ሲል የነበረውን ዝግጅት ጀምሮ ሌሎቻችን ዝግጅቶቻችንም በዌብሳይቶቻችንና እንዲሁም በማህበረሰብ ስርገጾቻችን ላይ ታገኙታላችሁ። ለዛሬ ምሽት አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።